Foreign Service Institute, M. Basic Course, Unit Forty Two, Basic Sentences, For Learning. In quando námert? Agar unthalám merut? Minim maril. Minim maril. በወንበሩ ላይ ይቀመጡ። እግዚአብሔር ይስጥልኝ። እንደ ሰማሁት የአዲስ አበባ አየር በጣም መልካም ነው። በረዶ ብቻ የለንም እንጂ አየሩስ በጣም አስደሳች ነው። ሻይ ለመሆኑ ሻይ ወይስ ቡና ይምጣልዎት? ቡና መርጣለሁ፣ አመሰግናለሁ። ቡናው እስኪመጣ ድረስ ስለ አዋሽ ወንዝ ግድብ ያለዎትን ጥያቄዎች ሊጠይቁኝ ይችላሉ። መታቀድ ለግድቡ የታቀደው ቦታ በጣም ተስማሚ መሆኑን እና ለመሆኑን አላውቅም። ምን ይመስለዎታል? በደንብ ለም የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ በጣም ለም ይሆናል ተብሎ የሚገመት ቦታ ነው። ገጠር ዳሩ ግን ውሃ ባለማግኘቱ ሸለቆው ገጠር ሆኖ ቀርቷል። ቦታውን ሄደው ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። መስኖ፣ ኤሌክትሪክ ኤሌክትሪክ ጭምር። የኢትዮጵያ መንግስት ግድቡን ለማሰራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? አላማ ለጊዜው የመንግስቱ ዋና አላማ ለመስኖ ብቻ ነው። አስተያየት፣ ራፖር ነገር ግን እርስዎ ቦታውን አጥንተው በሚመጡበት ጊዜ አስተያየቶዎን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን እንኳን ደህና መጡ አገሩን ተላመዱት ምንም አለል ገና በመላመድ ላይ ነኝ በወንበሩ ላይ ይቀመጡ እግዚአብሔር ይስጥልኝ። እንደ ሰማሁት የአዲስ አበባ አየር በጣም መልካም ነው። በረዶ ብቻ የለንም እንጂ አየሩስ በጣም አስደሳች ነው። ለመሆኑ ሻይ ወይስ ቡና ይምጣልዎት? ቡና መርጣለሁ። አመሰግናለሁ። ቡናው እስኪመጣለዎ ድረስ ስላዋሽ ወንዝ ግድብ ያለዎትን ጥያቄዎች ሊጠይቁኝ ይችላሉ። ለግድቡ የታቀደው ቦታ በጣም ተስማሚ መሆኑንና አለ መሆኑን አላውቅም ምን ይመስለዎታል? የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ በጣም ለም ይሆናል ተብሎ የሚገመት ቦታ ነው። ዳሩ ግን ውሃ ባለማግኘቱ ሸለቆ ገጠር ሆኖ ቀርቷል። ቦታውን ሄደው ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። የኢትዮጵያ መንግስት ግድቡን ለመስራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? ለጊዜው የመንግሥቱ ዋና ዓላማ ለመስኖ ብቻ ነው። ነገር ግን እርስዎ ቦታውን አጥንተው በሚመጡበት ጊዜ አስተያየቶን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን።